የባለ ብዙ ቀለም ሐሳቦች መናዳ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ዛሬ ምሽት በጋቢና ቪኦኤ ረመዳን ጾም የእስልምና መሰረቶች የሚባሉ አምስት መሰረቶች አሉት። ከዛ ውስጥ አንደኛው የረመዳንን ወር መጾም ነው። ሼክ ካሊድ ኡመር ናቸው። ዛሬ የተጀመረውን የእስልምና እምነት የጾም ወር ረመዳንን አስመልክተን አጭር ቆይታ አድርገናል። ቆየት ብሎ መሰናዶ ይሰማል። ተማሪዎች ወደ ትምህርት ቤት እስኪመለሱ ድረስ ከሀምሳ እንደ የትምህርት ቤቱ ሁኔታ ማለት ነው፣ ከሀምሳ ፐርሰንት እስከ ሰባ አምስት ፐርሰንት ብቻ ክፍያ እንዲቀበሉ የሚል ነው። የትምህርት ሚኒስቴር ሚኒስትር ደኤታ ገረመው ሁለቃ ናቸው። የግል ትምህርት ቤቶች አቅም ለሌላቸው ወገኖች የክፍያ ምህረትና ቅናሽ እንዲያደርጉ እየተደረገ ስላለው ጥረት በምሽቱ ይነግሩናል። ተጨማሪ ትኩስ ዘገባዎችም አሉን። ሰላም ለእናንተ ይሁን። ይህ ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤደን ገረመው ደግሞ አስከትላ የዓለምን ውሎና አዳር ባጭሩ ታስቃኝናለች። አመሰግናለሁ ሀብታሙ። ባለፉት 24 ሰዓታት ውስጥ በተደረጉ 933 የላቦራቶሪ ምርመራዎች አንድ ሰው በኮሮና ቫይረሱ መያዙ ተረጋግጧል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 117 መድረሱን የኢትዮጵያ ጤና ሚኒስቴር ዛሬ ቀትር ላይ በፌስቡክ ገጹ አማካኝነት አስታውቋል። የኮቪድ-19ን ወረርሽኝ ምክንያት በማድረግ አንዳንድ የጤና ተቋማት አገልግሎት ማቆማቸው በመደበኛው የጤና አገልግሎት ላይ መስተጋገል እንዳስከተለ የጤና ሚኒስቴር ዴኤታ ዶክተር ደረጄ ዱጉማ በትላንትና ሁለት በሰጡት ጋዜጣዊ መግለጫ አስታውቋል። የኮሮና ቫይረስ የህክምና አገልግሎት ለመስጠት ከተለዩ የጤና ተቋማት ውጪ ሁሉም የጤና ተቋማት እንደተለመደው መደበኛውን የጤና አገልግሎት መስጠት እንዳለባቸው ሚኒስቴሩ አሳስበዋል። ዶክተር ደረጄ አያይዘውም በተለይ በእናቶችና ህጻናት ጤና አገልግሎት እንዲሁም ተላላፊና ተላላፊ ባልሆኑ በሽታዎች ሕክምና ላይ መደበኛ አገልግሎት መስጠታቸውን የሚከታተል ግብረ ኃይል ከፌዴራል እስከ ወረዳ ድረስ ተቋቁሞ ወደ ስራ ተገብቷል ብለዋል። የኮሮና ቫይረስ ወረርሽኝን በመስጋት የሕክምና ተቋሞቻቸውን የዘጉ የግል የጤና ተቋማት እንዳሉ ሁሉም የተደረሰበት ሲሆን ተግባራቸው ትክክል ስላልሆነ በፍጥነት ሁሉም ወደ አገልግሎት እንዲመለሱ ይደረጋል ብለዋል። ህብረተሰቡ ወረርሽኙን ለመከላከል የሚደረገውን ጥረት በማገዝ አገልግሎት በማግኘት ወደ ጤና ተቋማት በሚሄድበት ወቅት ተገቢውን ጥንቃቄ ማድረግ እንዳለበትም አሳስበዋል። በትግራይ ክልል የኮሮና ቫይረስ ወረርሽኝን ለመከላከል ተብሎ በወጣው አዋጅ እንዲዘጉ ተወስነው የነበሩ አንዳንድ አገልግሎት ሰጪ ተቋማት ዳግም እንዲከፈቱ የክልሉ የወረርሽኝ መከላከል ኮማንድ ፖስት ወስኗል። በአንድ ወረዳ ውስጥም የትራንስፖርት እንቅስቃሴ የተፈቀደ ሲሆን አብዛኞቹ የመንግስት ሰራተኞችም ወደ ስራቸው እንዲመለሱ ተወስኗል። ውሳኔው ከነገ ቅዳሜ ጀምሮ ተግባራዊ እንደሚሆን ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በዛሬው ዕለት በሰጡት የሚያደርጉት ጋዜጣዊ መግለጫ አስታውቋል። ዘገባውን ያደረሰን ሙልጌታ ጽባ ነው። በሰሜን ጎንደር አካባቢ የሚታየውን የጸጥታ ችግር ለመፍታት የሚያግዝ እርቀ ሰላም ማውረዳቸውን የአማራ ክልል መንግስትና አርበኛ መሳፍንት ተስፋ አስታውቀዋል። ሁለቱ ወገኖች ለአሜሪካ ድምፅ እንዳስታወቁት አርበኛ መሳፍንትና አብሯቸው ያሉት ፋኖዎች እርስ በርስ ከመጎዳዳት እንቅስቃሴ ወጥተው በክልሉ ልማትና ጸጥታ ላይ በጋራ ለመሳተፍ ተስማምቷል። መሰል የሰላም ሂደቶች እንደሚቀጥሉም ነው የክልሉ መንግስት የጠቆመው። ዘገባውን ያደረሰችን አስቴር ምስጋናው ናት። ኬንያ የኮቪድ-19 በሽታ ለመቆጣጠር በስራ ላይ ያዋለቻቸውን ሕጎች ተግባራዊ እየተደረጉ መሆናቸውን ለመቆጣጠር እንዲረዷት ግምገማ ጀምራለች። የሀገር ውስጥ ሚኒስቴር የሆኑት ፍሬድ ማቲያንግ እንዳሉት በሀገሪቱ የኮሮና ቫይረስ ግብረ ኃይል በተለይም አትኩሮቱን በሞምባሳ ከዋሌና በኪሊፌ በማድረግ ይንቀሳቀሳል ብለዋል። ኬንያ ዜጎቿ ሕጎቿን ተግባራዊ ማድረጋቸውን በመቆጣጠሩ ረገድ የተቻላትን እያደረገች እንደሆነና ተጨማሪ አቅም ለመፍጠርም በስራ ላይ መሆናቸውን ፕሬዚዳንት ኡሁሩ ኬንያታ ገልጿል። ፕሬዚዳንቱ አክለውም በናይሮቢ ለኮሮና ቫይረስ ተጠርጣሪዎች ከተዘጋጀው የለይቶ ማቆያ ቦታዎች ያመለጡ በደርዘኖች የሚቆጠሩ ግለሰቦችን ፖሊስ እያደነ መሆኑንም ገልጸዋል። በርከት ያሉ ግለሰቦች በኮቪድ-19 መያዛቸውን ተከትሎ የኬንያዋ ማንዴራ አውራጃ ከረቡዕ እኩለ ሌሊት ጀምሮ ለ21 ቀናት የሚቆይ ሙሉ ለሙሉ የእንቅስቃሴ ገደብ ተጥሎባታል። ኬንያ እስካሁን 320 በቫይረሱ የተጠቁ ግለሰቦች ሲኖሯት 14 ህልፈቶችን አስተናግዳለች። የቡድን 20 አገራት የኮቪድ-19 ወረርሽኝን ለመቆጣጠር የ8 ቢሊየን ዶላር ልገሳ ከሁሉም ሀገራት፣ ዓለም አቀፍ ድርጅቶች፣ የግሉ ዘርፍ ለጋሾችና ተቋማት እንዲሁም ግለሰቦች ጠይቀዋል። በ19 ሀገራት መንግስታትና የማዕከላዊ ባንኮቻቸው ገዢዎች እንዲሁም በአውሮፓ ህብረት ጥምረት የተቋቋመው ይህ ቡድን ሀያ በመባል የሚጠራው ዓለም አቀፍ ቡድን እስካሁን አንድ ነጥብ ዘጠኝ ቢሊዮን ዶላር በእርዳታ አሰባስቧል። የቡድን ሀያ የጊዜው ፕሬዚዳንት የሆነችው ሳዑዲ አረቢያ አምስት መቶ ሚሊዮን ዶላር የለገሰች ሲሆን በቡድን ሀያ ወኪል የሆኑት ሸርፓ ፈሃድ አልሙባራክ ክትባትም ሆነ በሕክምና ኮቪድ 19 ለመቆጣጠር የሚደረገውን ጥረት እንደሚደግፉ ገልጸው ዓለም አቀፋዊ ችግሮች ዓለም አቀፋዊ መፍትሄን ይሻሉ ብለዋል። አሜሪካ የመጀመሪያዋ የሆነው ክትባት በመጋቢት ወር በሲያትል ዋሽንግተን ሞክራለች። በተመሳሳይ ካናዳ፣ ራሻ እና ሌሎችም በየሀገራቸው የተለያዩ ሙከራዎችን እያደረጉ ይገኛሉ። አድማጮች፣ ለሰዓቱ ያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን አምሹ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ የአዲሱ ትውልድ ድምፅ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። አላሁም ባሪክ ለና ፊ ረመጣኒ በመላ ዓለም ላይ የሚኖሩ የእስልምና እምነት ተከታዮች ቅዱስ ወር እያሉ የሚጠሩትን የረመዳን ጾም ወርን ዛሬ ጀምረዋል። የዘንድሮው ወር ግን ከኮቪድ-19 ወረርሽኝ ጋር መገጣጠሙ የአብሮነት ወሩን ጥላ እንዳያጠላበት ተሰግቷል። ሆኖም ሃይማኖቱ የሚያዛቸውን ጥንቃቄዎች በመተግበር አጭር ቃለ ምልልስ ያደረግንላቸው ሼክ ካሊድ ዑመር ይናገራሉ። ሼክ ካሊድ ዑመር መቀመጫውን ዩናይትድ ስቴትስ ያደረገው ፈርስት ሂጅራ ፋውንዴሽን መስራችና የሃይማኖት አባት ናቸው። አስቀድመው ረመዳን በህዝበ ሙስሊሙ ዘንድ ስላለው ልዩ ትርጉም ይነግሩናል። ረመዳን ጾም የእስልምና መሰረቶች የሚባሉ አምስት መሰረቶች አሉት። ከዛ ውስጥ አንደኛው የረመዳንን ወር መጾም ነው። ግዴታነቱን አላህ በቁርአኑ ነቢዩም ዓለይህ ሰላቱ ወሰላም በተግባርም አሳይተውናል አላህ በቁርአኑ እናንተ ያመናችሁ ሰዎች ከእናንተ በፊት የነበሩ ህዝቦች ላይ ጾምን ግድ እንዳደረግ ነው በእናንተም ላይ ግድ አድርገናል የአላህን ፍራቻ ያወርሳችሁ ዘንዳ ብሎዋል። እና ከዚህ ጾም አጠቃላይ ዓለም ላይ ያለው ምዕመን የሚያስበው ምንዳ የማግኘትና እንደዚሁም ደግሞ የአላህን ፍራቻ ማውረስ ነው። ጾሙ በውስጡ የያዛቸው ብዙ ነገሮች አሉ። በዚህ በጾም ውስጥ ሌለተል ቀድር የምትባል አንድ ሌሊት አለች። በዛች ሌሊት ውስጥ ጥሩን ነገር በጎን ነገር የሰራ ሰው አንድ ሺህ ወር ተሰርቶ ከሚያገኘው ምንዳ በላይ የምታስገኝ ነች። እንደዚሁም በዚሁ ወር ውስጥ ዘካ፣ ሰደቃ የሚሰጥበት ቀን ነው ወይም ደግሞ ወር ውስጥ ነው ለድሆች ሀብታሞች ከገንዘባቸው ላይ የሚያካፍሉበት። እንደዚሁም ደግሞ ሌሎችም አንድን ጾመኛ ያስፈጠረ የጾመውን ሰውዬ ያክል ምንዳው ሳይጓደለበት እሱም ያገኛል ተብሎ የተጻፈና የተነገረ ስለሆነ በነቢዩ ከግል አልፎ በጋራ ከሌሎቹ ጋር በማስፈጠር የሌላቸውን ጾመኞችን ጾማቸውን በማስፈታት ምንዳ ለመከጀል የሚሄዱበት እንደዚሁም ደግሞ ይሄ ወር ቁርአን የሙስሊሞች መመሪያ የሆነው የወረደበት ወይም መውረድ የጀመረበት በረመዳን ወር በመሆኑ ቁርአንን አብዝተው የሚያነቡበት፣ ልግስናቸውን አብዝተው የሚጨምሩበት፣ ስግደታቸውም ከሌላው በተጨማሪ የሌሊት ተራዊህ የሚባል ስግደት አለ። በዚህ ወር ውስጥ ብቻ የሚደረግ ያችንም እንግዲህ የሚሰግዱበት አብዝተው ወደ አላህ የሚቃረቡበት የረህመት የበረከትና ሰይጣኖች ወይም ጋኔኖች የሚታሰሩበትና የጀኖት በሮች የሚከፈቱበት የገሃንም በሮች የሚዘጉበት በአጠቃላይ የበረከት ወር ነው። ለምስለም ምዕመናን ረመዳን የአብሮነት ወር ነው። ህዝበ ሙስሊሙ በአንድ ተሰባስቦ እንደ ቤተሰብ የሚጠያየቅበት፣ በአንድም ቦታ ሆኖ የሚያፈጥርበት ነው ለወትሩ እንደሚታወቀው። ዘንድሮ ግን እርስም እንደሚያውቁት የኮቪድ 19 የኮሮና ቫይረስ ወረርሽኝን ለመከላከል ሰዎች በአንድ ቦታ እንዳይሰበሰቡ ተራርቀው እንዲያሳልፉ እየተመከረ ነው። በምን ሁኔታ መከናወን አለበት ብለው ይመክራሉ? በመጀመሪያ ደረጃ እንግዲህ አላህ ሱብሐነሁ ወተዓላ እንደነዚህ አይነት ፈተናዎችን ሲያመጣ ጥበቡ እኛን ምዕመናንን ወይም ደግሞ የሰው ልጆችን ወደ ጌታቸው ተመልሶ ንስሐ እንዲገቡ ማመላከቻ ደወል ነውና ንስሐ እንድናረግ ሁሉንም ወደ አላህ እንዲመለሱ በዚሁ ጥሪ አደርጋለሁ። እንግዲህ በዚህ አጋጣሚ ነቢዩ ዐለይህ ሰላቱ ወሰላም የነገሩን ሐዲስ አለ። አንድ አካባቢ ላይ ወረርሽኝ መድረሱን ያወቃችሁ እንደሆነ ወደዛ አትግቡ፣ እንደዚሁም ደግሞ እዛ ውስጥ ከተማይቱ ውስጥ ወይም አካባቢው ላይ ያላችሁ ደግሞ ወደ ሌላ አትሂዱ ብሎ ኳራንቲንን ቀደም ብሎ የነገረው ስለሆነ በዚህ አሁን ባለው ሁኔታ ደግሞ ዓለም በአጠቃላይ ባለበት እንዲቆይ ያሉበትና የሕክምና ባለሙያዎች ይህንን ወረርሽኝ እግሩን ለመቁረጥ እንግዲህ በየቤቱ መቀመጥ ትልቁ መፍትሄ ነው ተብሎ ስለተነገረ ሁሉም ይህንን መመሪያ ተግባራዊ አድርጎ በየቤቱ እንዲቀመጥ አካላዊ ርቀትንም ደግሞ እንዲጠብቁ ንጽህናቸውን ደግሞ በእስልምና ንጽህና እንግዲህ ግማሽ የኢማን ክፍል ነው ብሏል ነቢዩ ዓለይሂ ሰላቱ ወሰላም እና ከነበራቸው የንጽህና ስርዓት በተጨማሪ ይህንኑ ሐኪሞች ያዘዙትን ተግባራዊ በማድረግ ከዛም በላይ እንግዲህ ምእመናን ይሄ ወር እንግዲህ የዱዓ የጸሎት ወር ነውና ወደ ጌታቸው ወደ አላህ ሱብሓነሁ ወተዓላ እጃቸውን ዘርግተው የባህሪ ለውጥ አድርገው አላህ ምሕረቱን እንዲያወርድልን አብዝተው እንዲለምኑና እንድንማጸን አደራ ይንላለሁን። እንግዲህ በአጠቃላይ ዓለም ላይ ያሉ ምእመናን ሙስሊሞች፣ እንደዚሁም በኢትዮጵያና በዲያስፖራ ላይ ያሉ ኢትዮጵያዊ ሙስሊሞች አላህ ሱብሓነሁ ወተዓላ እንኳን ለዚህ ለተባረከው የረመዳን ወር አደረሰን አደረሳችሁላለሁ። ይሄ ወር የበረከት፣ የኸይር የጥሩ ነገር እንሻአላህ በምድራችንም ላይ የመጣውን መክሰፍት ደግሞ የሚያነሳበት ወር እንዲሆንልን ጌታችንን አላህን ስብሓንሁ ወተዓላ እማጸናለሁ። እናንተም እንደዚሁ ወደ ጌታችሁ ተመልሳችሁ አላህን እንድትማጸኑና ይህንም መክሰፍት አላህ እንዲያነሳልን እንድትለምኑልን አደራላለሁ። በጣም አመሰግናለሁ ለዚህ ለሰጣችሁን እድል። شهر الصيام فإنه أمان من الرحمن أي أماني ሼክ ካሊድ ኡመርን በአድማጮች ስም አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከ20 ሚሊዮን በላይ ተማሪዎች በቤታቸው ውስጥ ሆነው ቀናትን በሚቆጥሩበት በአሁኑ ጊዜ የትምህርት ሚኒስቴር የተለያዩ አማራጮችን እያሰሰ እንደሆነ አስታውቋል። የግል ትምህርት ቤቶች አቅም ለሌላቸው ወገኖች የክፍያ ምህረትና ቅናሽ እንዲያደርጉ እየሰራ መሆኑንም ሰምተናል። ሙክታር ጀማል። ቅድመ መደበኛ እስከ አስራ ሁለተኛ ክፍል ያሉትን አጠቃላይ የኢትዮጵያ ተማሪዎችን ቁጥር ስንወስድ ወደ ሀያ ስድስት ሚሊዮን የሚሆን ተማሪ ነው ያለን። ስለዚህ በዚህ ሰዓት በመንግስት ትምህርት ቤቶች የሚማሩ ሀያ ስድስት ሚሊዮን የሚሆኑ ተማሪዎች የቤታቸው ነው ያሉት ማለት ነው። በዚህ በሽታ ምክንያት የተወሰኑት ደግሞ በግሌ ትምህርት ተቋማት የሚማሩ ተማሪዎች አሉ። ይህም በተመለከተ የተማሪዎቹ ወላጆችና ትምህርት ቤቶች መካከል የክፍያ ውዝግቦች ነበሩ ባለፉት ሳምንታት። ይህንን በተመለከተ ሚኒስትሩ ምን አቅጣጫ ነው ያስቀመጠው? ይህ ችግር ሲፈጠር ሁለት ወገን ነው የተፈጠረው ማለት እንችላለን። በአንድ በኩል ከወላጅ ጎን ተማሪዎቹ ቤት እያሉ ያ አንከፍልም የሚል ትምህርት ቤቶች ደግሞ ተማሪዎቹ ቤት ቢኖሩም እኛ የራሳችንን ሚኒስት ተጠቅመን ተማሪዎች አሳይመንት እንዲሰሩ ኖት እንዲያገኙ ማድረግ እየሰራን ነው እንዲያደርገን እየሰራን ነው። እንደገና ደግሞ ቤተሰብ ካልከፈለ ትምህርት ቤቱ ምናልባት ለአንድ ለሁለት ወር ካልሆነ በስተቀር ከዛ በኋላ ይዘጋል። መምህራን በእጆቻችን አሉ እንደገና የአስተዳደር ሰራተኞች አሉ። ከዛም አልፎ የቤት ክራይ እንከፍላለን የምል አላቸው ማለት ነው። ስለዚህ ውይይት አድርገን በሁለቱም ወገን ፍታዊ የሆነና ባላንሴት የሆነ ነገር መኖር እንዳለበት ተነጋገር። በአንጻራዊነቱም ዘናዊ የሆነ አድርገን የምናስበውን ውሳኔዎችን አስተላለፍንና ከሚያዛ ጀምሮ ስራ ላይ እንዲሁ ክልሎችንም አሳወምን ማለት ነው። ምንድን ነው ይህ ውሳኔ? ይህ ውሳኔ በሁለት ከፍለ ማየት እንችላለን። አንደኛውና የመጀመሪያው ቴሌግራም በመጠቀም ኢንተርኔት ኢሜይልን በመጠቀም እና የተለያዩ ሚንሶችን በመጠቀም ተማሪዎች ከትምህርት ውጭ አስተሳሰባቸው ከትምህርት እንዳይርቅ የመቀጥቀስ እና የማድረግ፣ ስለዚህ የግል ትምህርት ቤቶችን ዝም ብሎ ዘግተው መቀመጥ ሳይሆን ተማሪዎቻቸውን መከታተል እና የተለያዩ ኖቶችን፣ የተለያዩ አሳይመንቶችን ለተማሪዎቻቸው እንዲያደርሱ ማድረግ የሚልና በሶስተኛ ደረጃ በአንደኛ ስር የሚታየው ከወላጅ ኮሚቴ ጋር በቅርበት እንዲሰሩ ነው። በሁለተኛ ደረጃ የክፍያን ጉዳይ ነው። የክፍያን ጉዳይ አንደኛ በዚህን ሰዓት ትምህርት ቤቶች ስለ ትርፍ ማሰብ የለባቸውም። ነገር ግን ሲስተሙን የሚያስቀጥሉበት ትምህርት ቤቱ መቀጠል የሚችልበትን ብቻ እንዲያስቡ ማድረግ በዚህ ይህንንም ለማድረግ ያላቸውን ወጪ በግልጽ እቅድ አውጥቶ ከወላጅ ኮሚቴ ጋራ መግባባት ላይ ሲደርሱ ወደ ተግባር መግባት ከዛ ባለፈ መልኩ ደግሞ የቤተሰቦችን አቅም ከወላጅ ኮሚቴ ጋር በመነጋገር ምክንያቱም ይተዋወቃሉ ቤተሰቦችና ትምህርት ቤት። እንደገና የወላጅ ኮሚቴ ወላጅን ስለሚወክል አቅም የሌላቸውን አቅም የሌላቸውን ስንል አንደር ኖርማል ኮንዲሽን ሳይሆን በዚህ በሽታ ምክንያት ገቢያቸው በጣም ቀንሰውና ለትምህርት ቤት መክፈል የማይችሉ ቤተሰቦች ጥቂት ሊኖሩ ስለሚችሉ እነሱን ከክፍያ ነጻ እንዲያደርጉ እንደገና አቅማቸው ትንሽ ተጎድቶ ነገር ግን መክፈል የሚችሉ በአንዴው መክፈል የማይችሉት ደግሞ የተወሰነ የጊዜ ገደብ ከፋፍሎ እንዲከፍሉ ሁኔታዎችን እንዲያመቻችው። በሶስተኛ ደረጃ ደግሞ አጠቃላይ ክፍያው አሁን ይሄ በሽታ እንትን ድልና እስኪልና ተማሪዎች ወደ ትምህርት እስኪመለሱ ድረስ ከሀምሳ እንደ የትምህርት ቤቱ ሁኔታ ማለት ነው። ከሀምሳ ፐርሰንት እስከ ሰባ አምስት ፐርሰንት ብቻ ክፍያ እንዲቀበሉ የሚል ነው። የግል ትምህርት ቤቶችም የመንግስት ትምህርት ቤቶችም ተማሪዎችን በተለያየ መንገድ ኖት እንዲደርሳቸውና የተለያዩ ስራዎች የሚያነቡትን ለተማሪዎች ይልካሉ። ይህ ማለት ከመደበኛ ትምህርት አንጻር ፈተናም እየወሰዱ ነጥብም እየተያዘላቸው የመሄድ ዕድል አለው ወይ? ልጆቹ ስራ እንዳይፈቱ ብቻ ነው ዋና ዓላማው፣ ልጆቹ አስተሳሰባቸው ከትምህርት እንዳይለይ ነው። የመደበኛ ትምህርትን አይጠቃም። ምክንያቱም በዚህ በተቆራረጠ ተምረዋል ብለህ ድፋይን ማድረግ አይችልም። እንደገና ደግሞ ተደራሽ የሚያደርገው የተማሪዎች ቁጥር አነስተኛ ነው የሚሆነው እ አሁን እያስቀመጥ ነው ያለ ነው የቴሌግራም በለው የትምህርት በሬዲዮ የተወሰነ ወደ ዘጠና ፐርሰንት ከበር ላያደርግ ይችላል። ቴሌቪዥንም ብንወስድ ሁሉን የኢትዮጵያ ተማሪ ከበር አያደርግም። ዞሮ ዞሮ ግን ሁሉን ከበር አያደርግም ብለህ ስለማትቀመጥ ነው እንግዲህ ይህንን ሲስተም የምንጠቀመው። ስለዚህ ይሄ የመደበኛ ያለውን ይጠቃል። በዚህ ላይ ሆኖ አሳይመንት ወይንም ፈተና ተፈትኖ ወደ ክላስ ያልፋሉ ምናምን የሚለውን የለውም። ነገር ግን ተማሪ ከስራው ከተማሪነት አስተሳሰቡ እንትን ብሎ እንዳይለይ ለማድረግ ነው። ከዛ ውጪ ግን ምን ይሆናል የምለውን ይሄ በሽታ ምን ጊዜ ነው ኮንትሮል የምናደርገው የምለው ይወስነዋል። የተለያዩ ሰናሪዎችንም አጥንተን በእጃችን አሉ። በዚህ ጊዜ ኮንትሮል ቢደረግ ትምህርት ምን ይሆናል፣ በአጠቃላይ ኢትዮጵያ ውስጥ በተለይ አጠቃላይ ትምህርትን በተመለከተ ፈተና ምንድን ነው የሚሆነው፣ የስምንተኛ ክፍል ፈተና ምን ይሆናል፣ የአስራሁለተኛ ክፍል ፈተና ምን ይሆናል የምለውን ኦልሬዲ አጥንተን በእጃችን ስላለ እሱ እዚያ በረርቶን ይሄ በሽታ ኮንትሮል ስናደርግ ኢሚዲየትሊ ይፋ ብናደርግ ይሆናል። ይሄኛው መደበኛ ትምህርትን የማይተካ መሆኑ ግን ግልጽ መሆን አለበት ማለት ነው። እስካሁን ትምህርት ቤት ከተዘጋ ቀጣይ ላይ ደግሞ እንዴት ነው ይህንን ጊዜ መልሶ ለመካስ የታሰበው? መጋቢት ሰባት ሁለት ሺህ አስራ ሁለት ጀምሮ ነው ትምህርት ቤቶች የተዘጉት። ሲከፈት ምን ይሆናል የምለውን መቼ ነው የሚከፈተው የምለውን ያላወቅ ነው እና የተለያዩ ተናሪዎች ይኖራሉ ማለት ነው። ለምሳሌ እግዚአብሔር ረፍቶም ቀድሞ ቢከፈት ጊዜ በሁለት ሺ አስራ ሁለት ውስጥ ያሉን ጊዜያት ምን ይመስላሉ፣ ክረምቱ ምን ይመስላል የሚሉትን የተለያዩ ሁኔታዎችም ተንትነን በእጃችን አለን። እሱ ወደ አሁን የሚገለጽ አሁን ቢገለጽ ትርጉም የለውም። መቼ ነው በሽታ ከሀገራችን እንት ብሎ ሀገራችን ወደ ኖርማል ኮንዲሽን የምትመለሰው የሚለውን ሳናቅ ዝም ብሎ እንዲህ እናደርጋለን ቢባል ምንም ትርጉም ስለማይሰጥ ነው እንጂ ኦልሞስት በጣም እየሰራንበት ያለው ጉዳይ ነው ካለው መላምት አንጻር ጊዜው የሚረዝም ከሆነ ለምሳሌ እንደሚታወቀው መንግስት በቅርብ ራሱ የአምስት ወር የአስቸኳይ ጊዜ አዋጅ ነው ያወጀው። ከዚህም የሚያልፍ ቢሆን የመማር ማስተማር ሂደቱ እጣ ፈንታ ምንድን ነው የሚሆነው? እሱ እንዲሁ በቀላሉ እንደዚህ ይሆናል ብለህ የምትገምተው ጉዳይ አለም። እንግዲህ እግዚአብሔር አይደርስብን እንጂ ዝም ብሎ የሚራዘምና ሀገሪቷን በጣም የሚጎዳብን ነገር ከሆነ ከዛ በኋላ የሚታይ ጉዳይ ነው የሚሆነው። ይሄ በጣም ክራይሲሱ ክራይሲስ ውስጥ የሚያስገባን ጉዳይ ነው። የትምህርት ስርዓትም ክራይሲስ ውስጥ ያስገባል። ምክንያቱም ጀኔሬሽን እንትንን ይፈጥራል ማለት ነው። ጀኔሬሽን ኦቨርላፕ ይፈጥራል። ትምህርት ከአመት አንደኛው ጀኔሬሽን ኤግዚት ማድረግ አለበት። ከታች የሚመጡት ደግሞ ኢንተር መግባት መቻል አለባቸው። ያን አፌክት ያደርጋል። ግን እንዴት እንድት እናደርገዋለን በጣም የሚራዘም ከሆነ ኢምፓክቱ ትልቅ ነው የሚሆነው። ነገር ግን በመካከል እኛ እንትን ኮንትሮል ማድረግ የምንችል ከሆነ ግን እንደምንም አቻችለን የምናደርጋቸው ነገሮች ይኖራሉ ማለት ነው። ከተማሪዎች ወላጆችም የሚጠበቀው እንደ መልዕክትም ማስተላለፍ የሚፈልጉት ነገር ካለ? አመሰግናለሁ። ተማሪዎች እንግዲህ ይሄ ዓለም ያልጠበቀችው የዓለም ትልቁ ፈተና ነው እንግዲህ በተለያየ መልኩ እንደሚሰማው። ከመቶ ዓመት ወዲህ እንደዚህ አይነት ፈተና ዓለማችንን አላጋደማትም። ኢትዮጵያም የዓለም አንድ አካል ይህ ፈጠና ኢትዮጵያን ማጋጥሞ ማጣን ማለት ነው። እንደዚህ አይነት ፈጠና ሲያጋጥመን መደበኛ ስራዎቻችን ከህይወት ጭምር ነው እንግዲህ እና ይናቃሉ። ይሄ መናጋት ግን በጣም መደንገጥ የለብንም መናቅም የለብንም መምህራን እና ቤተሰብም ተማሪዎች እንዳይሰለቹና ትምህርታቸውን እንዲያነቡ እንዲያግዟቸው በዚህ እንጥር የማስተላለፍ እፈልጋለሁ። ዶክተር ገረመው ሉቃ የኢትዮጵያ ትምህርት ሚኒስቴር ሚኒስትር ዴታ ይህን ቃለ መጠየቅ ለማድረግ ፈቃደኛ ስለሆኑ በአሜሪካን ድምፅ አድማጮች ስም በጣም አመሰግኖታለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁም በጣም እናመሰግናለን። አሁን ደግሞ ተያይዘን ወደ ኤርትራ አስመራ እናቅና። በዚያ የሚገኙ ወጣቶች ከኮቪድ-19 ለመጠበቅ ዋነኛ የሆነውን ንጽህናን የሚደግፉ የፈጠራ ስራዎችን ያስተዋውቁናል። ብርሃን በርኸ ወደዚያ ይወስድና ባለንበት ወቅት በዓለማችን የተከሰተውና በሚሊዮኖች የሚቆጠሩ ሰዎችን በመልከፍ በመቶ ሺህ የሚቆጠሩ ሰዎችን ለሞት በመዳረግ ላይ ያለው የኮሮና ቫይረስ ወረርሽኝን ለመከላከል ወጣቶች በተናጠልና በግሩፕ በመሆን በየመንገድ ዳሩ የእጅ መታጠቢያ በማዘጋጀት የግንዛቤ ማስጨበጫ ትምህርቶችን በመስጠት እንደ ምግብና የንጽህና መጠበቂያ ቁሳቁሶችን ለችግረኞችና አረጋውያን መለገስን የመሳሰሉ የተለያዩ የበጎ አድራጎት ስራዎችን በመስራት ላይ ይገኛሉ። የኮሮና ቫይረስ ርጭትን ለመቀነስ ዋነኛው መንገድ የእጅ ንጽህናን መጠበቅ መሆኑን በመረዳት በተለያዩ የፈጠራ ስራዎች ላይ የተሰማራ ወጣት ስምረት ወልደ ኪሮስ ከንክኪ ነፃ የሆነ የእጅ መታጠቢያ ኮንቴነር በመስራት ጥቅም ላይ አውለዋል። የኮሮና ቫይረስ በኤርትራ መከሰቱ ይፋ በሆነ በአንድ ሳምንት ውስጥ ለአንድ ሰው የሚያገለግል የእጅ መታጠቢያ ኮንቴይነር እንደሰራ የተናገረው ወጣት ስምረት የእጅ ንክኪን ለማስወገድ በእግር በመርገጥ እንደሚሰራ አድርጎ እንዳዘጋጀው ለቪኦኤ ተናግረዋል። ዘመናዊ መፅ ዘሎ ሕማም ብዓለም ደረጃ ቁልጡፍ ናህር ዝገብረ ሎ ንኦን ንክልኻብ በዓለም ደረጃ የታየው የኮሮና በሽታ እጅ በመታጠብ መከላከል እንደሚቻል በመረዳት ነው የፈጠራ ስራውን የሰራሁት። ፈሳሽ ሳሙናና ና ውሃው በእግር በመርገጥ እንደሚፈስ በማድረግ ከእጅ ንክኪ ነፃ በሆነ መንገድ እንዲሰራ አድርጌ ነው የሰራሁት ብለዋል። የእጅ መታጠቢያ ኮንቴነሩን በአካባቢው ባገኘው የብረታ ብረት ውጤቶች ተጠቅሞ እንደሰራውና ለአጠቃቀም ቀለል ያለና ምቹ እንዲሆን ታስቦ ጎማዎች እንደተገጠሙለት፣ በዚህም በቀላሉ እያንቀሳቀሱ ለመጠቀም እንደሚቻል ወጣት ስምረት ተናግረዋል። በተለያዩ መጠን የተዘጋጁት የእጅ መታጠቢያ ኮንቴነሮች ከአንድ ሰው እስከ አራት ሰዎች ከንክኪ ነፃ በሆነ መንገድ ርቀታቸውን ጠብቀው እንዲታጠቡ ተደርጎ የተሰሩ በመሆናቸው ሁሉንም የኮሮና በሽታ ማስተላለፊያ መንገዶች የሚያስወግዱ እንደ ወጣት ስምረት ተናግረዋል ለትናይሊሊ ደ ሰምናረ ብለው ናይማይን ኳላ በእግርም ረጊጽም ማይረኽብለው ውሃና ፈሳሽ ሳሙናውን በእግር በመርጋጥ ከእጅ ንክኪ ነፃ ያደርጋል። በመሀላቸው የሚኖረው የትንፋሽ መተላለፍን ለመከላከል የመስታወት መከላከያ ተደርጎለታል። አካላዊ ርቀትን ለመጠበቅም የሁለት ሜትር ርቀት እንዲኖረው ተደርጎ ስለተሰራ ሁሉንም አይነት የመከላከያ መንገዶችን ባካተተ መልኩ የተሰራ በመሆኑ ሰዎች ከንክኪ ነፃ ሆነው ታጥቦ መሄድ ይችላሉ ብለዋል። ወጣቱ አያይዞም በተለያየ መጠን የሰራቸው የእጅ ማስታጠቢያ ኮንቴነሮችን በተለያዩ የግልና የመንግስት ድርጅቶች ውስጥ በስራ ላይ ውለው ሰዎች እየተጠቀሙባቸው እንደሆነ ተናግረዋል። ሌሎች 12 ወጣቶች በበኩላቸው ያገለገሉ የዘይት ፕላስቲኮችንና የእስክሪብቶ ቀፎዎችን በማዋሃድ ወደ እጅ መታጠቢያነት በመለወጥ የፈጠራ ስራ በመስራት ለተለያዩ ሰዎች በነፃ ለግሰዋል። ዮናታን ተስፋ የተባለ ወጣት ቧንቧ ላይ ያለውን የእጅ ንክኪ ለመቀነስ በማሰብ የፈጠራ ስራውን እንደሰራው በመጥቀስ ሰዎች በአካባቢያቸው ያሉ ነገሮችን ተጠቅመው የእጅ መታጠቢያ በመስራት የኮሮና በሽታን መከላከል እንደሚችሉ ለማሳየት እንደሰሩት ከወጣቶቹ አንዱ ሄኖክ ገብረመድኅን ለቪኦኤ ተናግረዋል። ነታጃሉን ኣብ ታሕቲ ትረባኖ ኣንኪልካ ቆሪፅና ነታ ናይ ፒሎት ናይ ምዕፀው ዘለዎም ድሕሪኡ የዘይት ፕላስቲኩን በአንድ ጎኑ ታች ላይ በመብሳት መክደኛ ያለው እስክሪብቶ በማጣበቅ ነው የተሰራው። ይህንን ስራ ያነሳሳን ሰዎች በአካባቢያቸው በቅርብ በሚያገኟቸው ነገሮች እንደ የዘይት ፕላስቲክና እስክሪብቶ የመሳሰሉ ነገሮችን ተጠቅመው በቤታቸው ራሳቸው እንዲያዘጋጁ ለማሳየትና የእጅን ንጽህና በመጠበቅ የኮሮና በሽታ እንዳይስፋፋ መከላከል እንደሚቻል ለማሳየት ት በማሰብ ነው የሰራ ነው ብለዋል። የዘይት ፕላስቲኮችን ከኪሳቸው በማዋጣት በመግዛትና እንዲሁም ከዳቦ ቤቶችና ሌሎች ሰዎች በእርዳታ መልክ እንዳሰባሰባቸው የተናገረው ወጣት ሄኖክ የዘይት መያዣ ጎማዎችን በፈሳሽ ሳሙናና በፈላ ውሃ በተደጋጋሚ በማጠብ ካጸዱት በኋላ መክደኛ ያለው እስክሪፕቶ ከግማሽ በመቁረጥ ፕላስቲኩን በጎኑ በመብሳት በፈሳሽ ኮላ ወይ ማጣበቂያ በማጣበቅ ስራ ላይ እንዲውል እንደሚያደርጉት ተናግረዋል። ወጣቱ አያይዞም የፕላስቲክ መታጠቢያው ከኮሮና ቫይረስ ጋር በተያያዘ ያለውን ጠቀሜታ እንዲህ ሲል ያስረዳል። እዚያ ሕጂ ንምንታይ ኣጠቅም ነዞም ብፍላይ ንጽጉማት ሰባትን ብቐረባ ከዓኒ ዋላ ኣብ ገዛ ንህፃውንቲ ነዞም ንኣሽቱ ኣፍልጦ ዘይብሎም የእጅ መታጠቢያው ፕላስቲክ ለአካል ጉዳተኞች፣ አረጋውያንና ህፃናት በቤት ውስጥ እንዲያገለግል ታስቦ የተሰራ ነው። ዋነኛው ጥቅሙ ደግሞ መታጠቢያው ላይ የተገጠመውን የእስክሪብቶ ቀፎ መክደኛ በመክፈት መክደኛውን ከእጅ ጋር በሳሙና በማጠብ ተመልሶ በመክደን በመክፈቻ የሚተላለፈውን በሽታ ማስቀረት እንችላለን። የውሃ ፍሰቱ መጠነኛ በመሆኑ ውሃን መቆጠብ ያስችላል። በተጨማሪም የታጠብንበትን ውሃም ለሽንት ቤት ማጥጃ መጠቀም እንችላለን ብለዋል። ወጣቶቹ በአንድ ሳምንት ውስጥ ከአንድ ሺህ በላይ የእጅ መታጠቢያ ፕላስቲክ በማዘጋጀት ለ ሁለት መቶ አረጋውያንና የአካል ጉዳተኞች በነፃ እንደለገሱና ከስምንት መቶ በላይ መታጠቢያዎችን ለኤርትራ የጤና ሚኒስቴር ማስረከባቸውን ተናግረዋል። በቀጣይም የኮሮና ቫይረስ በሽታ ስርጭት እስኪቆም ተጨማሪ የእጅ ማስታጠቢያዎችን እንደሚያዘጋጁ ወጣቶቹ ተናግረዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ Und so the wir of the venus it's the moon ይህ ዛሬው የጋቢና ጥንቅር በዚህ ተጠናቀዋል። ትዝታ በላቸው የመሰናደው አርታኢ ኤልያስ አስማረ የመሰናደው አቀናባሪ የደን የደንገረመው በዜና እኔ ሀብታሙ ስዩም ደግሞ በመስተንግዶ አብረናቸው አምሽተናል የነገሰው ይበለል። vio esa cantaba